ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ይሄ ክስተት በፍጹም ተቀባይነት የሌለው ክስተት ነው። ውጤቱ መጠበቅ ነበረባቸው። ፕሮፌሽናሊም ትክክል አይደለም። ስለዚህ ለክልሉ መንግስት በዚህ ጉዳይ ላይ ኢንቮልቭድ የሆኑ አካላት ተገቢው ክትትል ተደርጎ በህጉ መሰረት አስፈላጊ ነገር መደረግ እንዳለበት ጠቁመናል። የደቡብ ክልል ርዕሰ መስተዳደር አቶ ርስቱ ይርዳው ናቸው። ዝርዝሩን የዕለቱ አቢ ርዕስ ይመለከተዋል። የቀድሞ ከፍተኛ መንግሥትና የገዢው ፓርት መባላቸው በዚሁ የክስ መዝገብ ሶስተኛ ተከሳሽ የነበሩት አቶ ዳንኤል ግዛው በተከሰሱባቸው ሶስተኛና አራተኛ ክሶች በነፃ እንዲሰናበቱ ችሎቱ መወሰኑ የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ናቸው። ሰኞ ሚያዝያ 26 2012 ዓ ም ጤና ስጥልኝ። እንደምናመሻችሁ። ክብራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለው አቀራረብ ከስቱዲዮ ውጭ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር ዜና አቅራቢ ቆንጅት ታዬ ከቴክኒክ አቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦችና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። ቅድሚያ ግን የዕለቱን የዓለም ዜና ከቆንጅ ይታየ። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ኢትዮጵያ አሁን ገብታለች ካለው የፖለቲካ አጣብቂኝ ውስጥ እንድትወጣ የሁሉም የፖለቲካ ኃይሎች ተሳትፎ ወሳኝ ነው ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሳጉም አሳስቧል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ልኳል። ምክር ቤቱ ምሽት ላይ በኢንተርኔት ያሰራቸው መግለጫ እንደሚለው በኮቪድ-19 ወረርሽኝ ምክንያት ምርጫው መራዘሙ ያስከትለው ሕገ መንግሥታዊ አጣብቂኝ ብቻ ሳይሆን ከፍተኛ የፖለቲካ ቀውስ እንዲፈጠር ምክንያት ሆኗል ብለዋል። ከዚህ አጣብቂኝ ለመውጣት መንግሥትና የፖለቲካ ፓርቲዎች ዘርፈ ብዙ ሙከራዎች እያደረጉ ናቸው የሚለው የፖለቲካ ፓርቲዎች የጋራ ምክር ቤት አምስት የመፍትሄ ሐሳቦች ናቸው ያላቸውንም ደርድረዋል። በመግለጫው ከተካተቱት ከእነዚህ የመፍትሄ ሐሳቦች በአንዱ እንደተዘረዘረው በተለይ ምርጫውን በተመለከተ የሀገሪቱን የወደፊት እጣ በጋራ መወሰን የሁሉም መብትና ግዴታ ስለሆነ ከምርጫው ጋር በተያያዘ ከማንኛውም አካል የሚቀርብ የትኛውም አማራጭ ሰፊ ውይይትና መግባባት ሊደረግበት ይገባል ይላል። ይህን በመፈጸም ረገድ ገዢው ፓርቲና የህዝብ ተወካዮች ምክር ቤት ከፍተኛ ኃላፊነት እንዳለባቸውም የጋራ ምክር ቤቱ አሳስበዋል። መግለጫው አሁን ለተፈጠረው ችግር መፍትሄው ህጋዊ ብቻ ሳይሆን ፖለቲካዊ ጭምር መሆኑንም ያስረዳል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ገዢውን ፓርቲ ጨምሮ ሁሉም ተፎካካሪ ፓርቲዎችን የያዘ አዲስ ስብስብ ነው። በዚህ መግለጫ ዝርዝር ዘገባ በነገ ዕለት ይዘን እንቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በኢትዮጵያ በኮሮና ቫይረስ የተጠቁ አምስት ተጨማሪ ሰዎች በምርመራ መገኘታቸው ተገልጿል። አጠቃላዩ የሀገሪቱ የቫይረሱ ተጠቂዎች ቁጥር 140 መድረሱ ነው። ከጤና ሚኒስቴር የወጣው ዕለታዊ መረጃ እንደሚያመለክተው ዛሬ በ1758 ሰዎች ላይ ምርመራ ተከናውኖ የተገኙት አምስቱም በ15ና በ24 ዓመት ዕድሜ ክልል ውስጥ የሚገኙ ወጣት ወንዶች ናቸው። ሶስቱ የፑንትላንድ የጉዞ ታሪክ ያላቸውና ጅጅጋ አስገድዶ ለይቶ ማቆያ ውስጥ የሚገኙ መሆናቸው ተገልጿል። አራተኛው ከስዊድን ወደ ኢትዮጵያ የተመለሰና አዲስ አበባ አስገዳጅ ለይቶ ማቆያ የሚገኝ መሆኑን አምስተኛው ግን ምንም የጉዞ ታሪክ የሌለው የባህርዳር ነዋሪ መሆኑን የሚኒስቴር መስሪያ ቤቱ በፌስቡክ ገጹ ያወጣው መግለጫ አስረድቷል። በህገወጥ አዘዋዋሪዎች የጭነት መኪና ኮንቴይነር ውስጥ ተቆልፎባቸው ሲወሰዱ ማላዊና ሞዛምቢክ ድንበር ላይ ታፍነው ሞተው ከተገኙት ስደተኞች ጋር በህይወት የተገኙ 11 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ስደተኞቹን ለመመለስ በኢትዮጵያና በሞዛምቢክ መንግስት ህብረት በተከናወነው እንቅስቃሴ ዓለም አቀፉ የፍልሰት ድርጅት አይኦኤም እና የአውሮፓ ህብረትና የአይኦኤም የአፍሪካ ቀንድ የፍልሰተኞች ጥበቃ መርሃ ግብር የተባለው አካል መተባበራቸው ተገልጿል። ሶማሊያ ደቡብ ምዕራብ ክፍለ ግዛት ባርዴሬ ከተማ አቅራቢያ አውሮፕላን ተከስክሶ ስድስት ሰዎች መሞታቸው ተዘግቧል። የአካባቢው የትራንስፖርት ሚኒስትር ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል አውሮፕላኑ በአንድ መንግስታዊ ያልሆነ ድርጅት በኪራይ የሕክምና አቅርቦት ያመላልስ የነበረ መሆኑን ነው የገለጹት። የተከሰከሰውም ከባይዶዋ 60 ኪሎ ሜትር ርቀት ላይ ወዳለችው ከተማ የሕክምና ቁሳቁስ፣ የወባ ትንኝ መከላከያ አጎበሮችና ሌሎችም ቁሳቁሶችን ለማድረስ በመጓዝ ላይ ሳለ መሆኑን አመልክተዋል። ከአውሮፕላኑ አብራሪዎች እክል ገጥሞናል የሚል ማሳሰቢያ እንዳልተሰማ የገለጹት ባለስልጣኑ የአደጋው መነሾ እየተመረመረ ነው ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቆንጅታየን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭታችንን ነው። ሰኞ ሚያዝያ 26 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ ዋቢ ርዕስ ለምርመራ የተወሰደው ናሙና ውጤት ከመገለጡ በፊት ከሶማሌ ክልል ሞያሌ ዳዋ አስገዳጅ ለይቶ ማቆያ ውስጥ የተለቀቁ 41 ተጠርጣሪዎች እና ለቫይረሱ የተጋለጠ አንድ ግለሰብ ወደ ደቡብ ክልል መግባታቸውን በክልሉ የቫይረሱን ስርጭት ለመከላከል የተያዘውን ስራ አሳሳቢ ማድረጉን የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው ተናገሩ። ርዕሰ መስተዳደሩ ዛሬ በሰጡት መግለጫ ለቫይረሱ የተጋለጠውን ሰው ጨምሮ ከእርሱ ጋር የነበሩ ሰላሳ ሰባት ሰዎች በቁጥጥር ስር መዋል የተቻለ ሲሆን ከእነርሱ ጋር ንክኪ ነበራቸው የተባሉ ከ አንድ መቶ በላይ ግለሰቦች ተይዘው ለይቶ ማቆያ ውስጥ መግባታቸውንም አስረድተዋል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በሞያሌ ዳዋ ለይቶ ማቆያ ውስጥ የተፈጸመው ኃላፊነት የጎደለውና የሕዝብን ደህንነት አደጋ ላይ የሚጥል አሳፋሪ ስህተት ነው ብለዋል። ሞያሌ ዳዋ ለይቶ ማቆያ የሚገኝበት የሶማሌ ክልል ጤና ቢሮ እና የፌዴራል ጤና ሚኒስቴር በጉዳዩ ዙሪያ ማብራሪያ እንዲሰጡ በተደጋጋሚ ያደረገው ጥረት ያለመሳካቱን ገልጦ የአዋሳ ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሶናል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው ዛሬ ለጋዜጠኞች በሰጡት መግለጫ በክልሉ በኮሮና ቫይረስ የተያዙ ሁለት ሰዎች መኖራቸውን ገልጠዋል። አንደኛው ግለሰብ ባሳለፍነው ሳምንት መጨረሻ አርብ ቀን የጤና ሚኒስትር ቫይረሱ አለባቸው ብሎ ሪፖርት ካደረገ ሁለት ግለሰቦች ውስጥ አንዱና ሚኒስትር መስሪያ ቤቱም በሌለበት በሞያሌ ለይቶ ማቆያ ውስጥ ይገኛል ያለውና ኋላ ግን ከሞያሌ ዳዋ አስገዳጅ ለይቶ ማቆያ ውስጥ ውጤቱ ከመገለጡ ከአንድ ቀን በፊት የተለቀቀ የሃያ አምስት ዓመት ወጣት መሆኑ ታውቋል። ከኬንያ ሞምባሳ ወደ ኢትዮጵያ የተመለሰው ይህው ግለሰብ በቫይረሱ መያዙም የተረጋገጠው ከሞያሌ አስገዶ ማቆያ ውስጥ ወጥቶ ጉዞ ላይ ያለ ሲሆን ከሞያሌ ተነስቶ የኦሮሚያ ክልል ተሻግሮ ገዲዮ ዞን ዲላ ከተማን አልፎ ሲዳማን አቋርጦ ከሐዋሳ መናሪያ ተሳፍሮ ሀላባ ቁልቶ ደርሶ ወደ ዱራሜን ለመሄድ ከተሳፈረበት ተሽከርካሪ ውስጥ መያዙም ተረጋግጧል። በዚህ መሀል ግን ይሄ በደሙ ውስጥ ቫይረሱ ያለው ወጣት ይህንን ሪፖርት ሳይደረግ ወደ ክልል ወይ ወደ ቤተሰቡ የገባበት ሁኔታ እንዳለ ነው። ያየ ነው ወደ ቤተሰቡ ለመጓዝ እየተንቀሳቀሰ ነው የነበረው። በእርግጥ ቤተሰቡ ጋር አልደረሰ መንገድ ላይ ይዘነዋል። ስለ ይሄንን ሰው የመያዝና ከሱ ጋር አብረውት ያሉትን የመቆጣጠር ስራ ለመስራት ጥረት አድርገናል። አቱሪስቱ በመግለጫቸው ከሱ ጋር በማቋያው የነበሩ አርባ አንድ ሰዎችም ወደ ክልሉ የገቡ ሲሆን እነዚህ ግለሰቦች ወደ ክልሉ የተለያዩ ዞኖች መግባታቸው በክልሉ ቫይረሱን ለመከላከል የሚደረገውን ሂደት ማወሳሰቡን ገልጠዋል የተቸገርነው ነገር እነዚህ ሰዎች በመደበኛ የሆነው የውጭ ጉዞ ስርዓት ስለማይሄዱ አንዳንድ ጊዜ እዛ የሚታወቁበት ስምና እውነተኛ ስማቸው ይለያያል። ስለዚህ በትክክል ስማቸውም ራሱ ለመለየት የተቸገርንባቸውም አሉ አንድ አራት የሚሆኑ አሁንም ፍለጋ ላይ ያለንበት ማለት ነው። ስለዚህ እነዚህ አብሮ ስለነበሩ ምናልባት የመስፋፋት ሁኔታው እንዳይኖር በሚል እያፈላለግ ናቸው ያሉ ናቸው። ስ መስተዳደሩ ቫይረሱ የተገኘበትን ሰው ጨምሮ ከእሱ ጋር ነበሩ ከተባሉ 41 ግለሰቦች ውስጥም 37ቶቹ መያዛቸውና ከነሱ ጋር ንክክ ነበራቸው ከተባሉት ውስጥ አብዛኛዎቹ ተይዘው ለይቶ ማቆያ ውስጥ መግባታቸውን አስረድተዋል። አሁን 37ቱ ብቻ ሳይሆን እነዚህ ሰዎች ከመጡ በኋላ በሙሉ ወደ መያዝ ነው የገባ ነው። በአሁን ሰዓት ወደ 13 ደርሰናል። በአጠቃላይ እነዚህ የተጠረጠሩ ግለሰቦች በዋናነት የተበታተኑት በሃዲያም፣ በካምባታ ጠምባሮና ባህላባ ዞኖች ሲሆኑ የቀሩ አራት ሰዎችንም ለመያዝ ጥረት የተደረገ ነው ብሏል። ይህንን ስህተት የሰሩ አካላት ግን በህግ እንዲጠየቁ የክልሉ መንግስት ይሄ ክስተት በፍጹም ተቀባይነት የሌለው ክስተት ነው። ውጤቱ መጠበቅ ነበረባቸው። ፕሮፌሽናሊም ትክክል አይደለም። ስለዚህ ለክልሉ መንግስት በዚህ ጉዳይ ላይ ኢንቮልቭድ የሆኑ አካላት ተገቢው ክትትል ተደርጎ በህጉ መሰረት አስፈላጊ ነገር መደረግ እንዳለበት ጠቁመናል። ግን በእኛ ማንዴት ስር የሌለ ስለሆነ እኛ ማድረግ ያለብን ፈጥነን መቆጣጠር ላይ አተኩረን እንሄድ ነው። ስለዚህ ስህተት ነው፣ ተቀባይነት የሌለው ነው። በጣም ትምህርትም የሚሰጥ ነው ለሚቀጥለው ጊዜም። በዚህ ረገድ የክልሉ መንግስት ምን አድርጓል የሚለውን ነገር በእኛም በኩል ፎሎ አፓችን ይቀጥላል። የፌዴራል መንግስትም በዚህ ጉዳይ ላይ ተገቢው የእርምት እርምጃ እንዲወሰን ማድረጉ ማይቀር ነው። ስለዚህ ክትትሉ ይቀጥላል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው እንዳሉት በቫይረሱ ተይዞ ሳለ ከህዝብ ጋር የተቀላቀለው ይኸው ግለሰብ ናውናው የተወሰደው በሶማሌ ክልል ጤና ቢሮ በኩል ሲሆን እንዲመረመር ለደቡብ ክልል ጤና ቢሮ የሐዋሳ ምርመራ ማዕከል በዚህ ወር በ2ኛው ቀን 2012 ዓ.ም የተላከ ነበር። በሳምንቱ መጨረሻ አርብ እለት የሞያሌ የጤና ጣቢያ ኃላፊ አቶ ገርብቼ ዱባ ውጤቱ የታወቀው እዚሁ ማቆያ ውስጥ ያለ ነው በማለት ለጣቢያችን መግለጫ ሰጠው ነበር። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ደግሞ የለም ውጤቱ የታወቀው ከተለቀቀ በኋላ ነው። እዛው በማቆያ ውስጥ ያለ ብታወቅ ኖሮ እንዴት ናሙናው የተወሰደበትና በቫይረሱ መያዙ የተረጋገጠ ግለሰብ ከማቆያው ይለቀቃል? ሲሉ በመጠይቅ ይሞግታሉ። ይልቁንስ የምርመራ ውጤቱ ከመገለጡ በፊት ከለይቶ መገብነት የሌለው ነው ብሏል። ይህ ደግሞ በክልሉ ህዝብ ዘንድ ስጋት፣ ፍርሃትና መደናገጥን ፈጥሯል ነው የተባለው። ናሙናው ሳይደርስ ሰውየው ለቀውታል። ይሄ ባለ አምስት አመት ወጣቱ ልጅ አንደኛ ናሙና ከተላከ አይደለም። ሀያ ላይ የላኩት ናሙና በአያንድ ላይ የእኛ ውጤት አውጥተው በዛ አይነት ወደ ዜና ጥበቃ የተላከ መረጃ ሳምንትም ሊሆን ይችላል። ከዛም በላይ ሊሆን ይችላል። አንዳንድ ሊያቆየ የሚችል ነገር ሊያጋጥም ይችላል። ማቆየት ነው ያለባቸው። እነሱ ግን ቀጥታ ቀድሞ ነው የለቀፉት። ስለዚህ ስህተቱ የተሰራው እዛ ጋ ነው ማለት ነው። ትልቁ ስህተት ትልቅ ኃላፊነት የጎደለ አንዳንድ ትንሹ የሚያሳፍር ነው። ዞሮ ዞሮ የተሰራው ይሄ ስህተት የሞያሌ ዳዋ ለይቶ ማቆያ የሚገኝበት የሶማሌ ክልል ጤና ቢሮ መልስ እንዲሰጥ ያደረግኩት ጥረት አልተሳካም። በተመሳሳይ በሀገሪቱ ሁሉም አካባቢ ያሉ ያስገድረው ማቆያዎች የሚመሩበት ወጥ ደንብና የቁበት መንገድና አንድ ተጠርጥሮ ማቆያ የገባ ግለሰብ ምን ያህል ጊዜ በማቆያ ውስጥ እንደሚሰነብት ማብራሪያ እንዲሰጡ በተለይም ይህንን ጉዳይ በተመለከተ የተወሰደውን እርምጃ እንዲያስረዱ ለጤና ሚኒስትር ኮሚኒኬሽን ዲሬክተር ሳገኛቸው ሌላ ጊዜ እንመለስበታለሁ። በተያያዘ ዜና በክልሉ የተገኘው ሁለተኛው የኮሮና ቫይረስ ተያያዥ ደግሞ ምንም አይነት የጉዞ ታሪክ የሌላቸውና ከማን ጋር ንክክል እንደነበራቸው ገና በውል ያልተለየ በስልጠ ዞን ስልጤ ወረዳ ነዋሪ የሆኑት የ45 ዓመት ሴት መሆናቸውን ሬሰ መስተዳደሩ አቶ ረስቱ ገልጠዋል። ከሳቸው ጋር ማቋያ መግባታቸውንም ምክትል ሬሰ መስተዳደሩ ተናግሯል። የስልጠ ዞን ጤና መምሪያ ኃላፊ አቶ አብድል ዋርስ ጀማል በቫይረሱ መያዛቸው የተረጋገጠበትን ሁኔታ ተናግሯል። ላቸው ትኩሳት አላቸውን ሰዎች የጤና የሰራዊት ባለሙያዎችን፣ ቮሎንተሮችን፣ መምህራንን አሰልጥነን በማሰልጠን ይህን ስራ ስራ ነ በዚህ ስራ እስካሁን ዘጠና ሶስት ሺ ሶስት መቶ ስልሳ ሁለት ቤተሰብ የሚለውን መድረስ ችለናል። በእነዚህ ስር ሶስት መቶ አራት ሺ ሶስት መቶ ዘጠና ሶስት ሰዎችን ስክሪን ማድረግ ተችሏል እና በዚህ ሂደት ላይ ሰላሳ ሁለት ናሙናዎችን ለክልል ጤና ቢሮ የምርመራ ማዕከል ልከናል እና ከእነዚህ ሰዎች ውስጥ በቤት ለቤት አስቀኝት ወቅት አንድ ሳል ያላት ሴት ተገኝታለች። ስልጡ ተካታ ቀበሌ ላይ እንግዲህ ውጤታ ያው ይፋ ሆነዋል። ጤና ሚኒስቴር ቫይረሱ መኖሩን እንደሚያመላክት ይፋ አድርጎልናል። ከዚህ ጋር በተያያዘ እሷም የወራዊ ሕክምና ማዕከል ላይ በመልካም ጤንነት ትገኛለች። አስፈላጊው ክትትል የተደረገላት ነች። ቤት ለቤት በሚደረገው ሀሳብ ከ325ሺ በላይ ቤተሰብ ማሰስ የተቻለ ሲሆን እንዲታሰስ ከታቀደው 12 ሚሊዮን ህዝብ ውስጥ 1.5 ሚሊዮን ህዝብ ተደራሽ ሆነዋል ብሏል። ርዕሰ መስተዳድሩ የክልሉ ህዝብ አሁን የተፈጠረውን አስቸጋሪ ሁኔታ ከግምት በማስገባት ያለመዘናጋት ራሱን ከወረርሽኙ እንዲጠብቅና የአስቸኳይ ጊዜ አዋጅ ህግ ተላልፈው በተገኙ አካላት ላይ መንግስት አስተማሪ እርምጃ እንደሚወስድ አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታን ዘብዲዮ ስለዘገባው፣ አመሰግናለሁ። በአፋር ክልል የኮሮና ቫይረስ ምርመራ ማካሄድ የሚያስችል ላብራቶር ዛሬ በይፋ ተመረቀ። የክልሉ ርዕሰ መስተዳድር አቶ አወል አርባን ጨምሮ የተለያዩ ከፍተኛ የመንግስት አመራሮች በምርቃት ስነ ስርዓቱ ላይ መገኘታቸው ተገልጠዋል የላብራቶር ስራው መጀመር ወደ ለይቶ ማቆያ ማዕከል ገብተው ውጤታቸውን በመጠበቅ የሚግሏሉ ሰዎችን ቅሬታ ይፈታልም ተብሏል። መስፍን አራጌ ተከታዩን አጠናቅሯል። የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አወል አርባ የጤና ጥበቃ ሚኒስትር ሚኒስትር ዴታ ሳሬላ አብዱላሂ እና ሌሎች ከፍተኛ የመንግስት አመራሮች በተገኙበት ነው ዛሬ በሰመራ ከተማ የናሙና መመርመሪያ ላቦራቶሪው በይፋ የተመረቀው። ላቦራቶሪው ኮቪድ አስራ ዘጠኝን በመከላከሉ ሂደት ከሚያበረክተው አስተዋጽኦ ባሻገር በአገልግሎት አሰጣጥ የሚስተዋሉ መጓተቶችንና ቅሬታዎችን ይፈታል ይላሉ፣ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች ቁጥጥር ባለሙያው መንግስቱ ተመስገን አንደኛ ላቦራቶሪ ኢሚዲት የሆነ ውሳኔ ለመስጠት ይረዳል። ሁለተኛ ናሽናል በርደኑን ይቀንሳል። ሪጅ ላይ የተገኙ ኬዞችን እዛው ሰርቶ እዛው ውጤቱን መስጠት ካፓሲቲውን ይጨምረዋል። ሁለተኛ ደግሞ ላቦራቶሪው ገና ሳምፕሉ ከዚህ ኮሌጅ ተደርጎ አዲስ አበባ እስከሚሄድ የሚፈጀው ጊዜና የሚመጣው ውጤት ረጅም ጊዜ እየሆነ አሁን ሰመራ ዩኒቨርሲቲ የተወሰኑ ሰዎች አሉ ዲሌይ ሆኖባቸዋል የዘገየ በመሆኑ በዚህ አካባቢ ላይ ማቋቋሙ እጅግ ወሳኝነት አለው። አስራ አራት ቀን ነው የምለው አስራ አራት ቀን አስገዳጅ የሆነ ለይቶ ማቆያዎች እንዲቆዩ ይጠይቃል የወጣው መመሪያ ማለት ነው። እና በዛ መሰረት አስራ አራት ቀን ላይ የወጡ አይደለም ሰዎች በሀያ ቀን ሁሉ እየወጡ ያለበት ሁኔታ ስለሆነ አንደኛ ትልቁ ሪጂናል ሌቪል መኖሩ ቶሎ ውጤቱን ለመስራትና ሰዎች ለመሸኘት ተዋጽኦ ስላለው ነው ላቦራቶሪውን በዚህ ደረጃ መስራት ያስፈለገን ማለት ነው። የናሙና መመርመሪያ ላቦራቶሪው ስራ መጀመር መንግስት በለይቶ ማቆያ ውስጥ ለረጅም ጊዜያት ውጤት የሚጠብቁ ሰዎችን ለመመገብና ሌሎች አስፈላጊ ነገሮችን ለማሟላት የሚያወጣውን ከፍተኛ ውጪ እንዲቀንስ ያግዘዋል ይላሉ። በቀን ሁለት ሺህ ከዛ በላይ ሰዎችን ውጤት እያወጣለ። ያ ማለት በሪጂናል ውስጥ የሚሰሩ ላብራቶሪዎች ስለተስፋፉ ቶሎ ሰዎችን ለመያዝ ቫሊዩ አለው። እንደገና ደግሞ በሽታው የት አካባቢ አለ የት አካባቢ በስቷል የት አካባቢ አንቷል ብሎ ህብረተሰብ ውስጥ ያለውን የበስታ ስርጭት ለማወቅ እና ህብረተሰብ ውስጥ አስፈላጊ የሆኑ የመከላከል ስራዎች ለመስራት ስለሚጠቅም ነው ማለት ነው። በተለይ ከጅቡቲ አካባቢ የሚመጡ ኢትዮጵያውያኖች ወደ ሀገራቸው በዘፈቀደ ሳይሆን በተጠና መልኩ መግባት እንዲችሉ ከጅቡቲ መንግስት ጋር መግባባት መደረስ እንዳለበት ሳያሳስቡ አላለፉም። የሚመጡ ሰዎች የሚመጡ ከሆነ ሲመጡ እስኬጁል መሆን አለበት። ክልሉ ሰዎች ማወቅ አለባቸው። ይህን ያህል ሰው በዚህ ቀን ይመጣል፣ ይህን ያህል ማቆያ መኖር አለበት፣ ይህን ያህል ሎጅስቲክ ያስፈልጋል ብሎ ፕላን ለማድረግ እነዚህ ነገሮች ካልታወቁ ያስቸግራል። እና እሺ ነገር በአጽንኦት ይዘን ክልሉን ርዕሰ መስተዳደር ለማነጋገር እና ከጅቡቲዎቹ ጋር ተነጋግረው የሚፈቱት ከሆነ ቆንጆ ነገር ከሆነ ዳውን ወደ ፌዴራል ለማሳወቅ እንፈልጋለን ማለት ነው። የክልሉ ርዕሰ መስተዳደር አወል አርባ ከአጎራባች ሀገሮች የሚመጡ ሰዎችን ሕዝቡ ቤተሰቡን ቢሆን ወደ ለይቶ ማቆያ እንዲገባ በማድረግ ያሳየውን ንቁ ተሳትፎ ማድነቃቸውንና ይህም ተጠናክሮ እንዲቀጥል መንግስት አስፈላጊውን ድጋፍ ያደርጋል ማለታቸውን በስፍራው ታድመው ከነበሩ ግለሰቦች አስተያየት ለመረዳት ተችሏል። ላቦራቶሪው በውስን ግብዓትና የሰው ኃይል በቀን ቢያንስ እስከ ሶስት መቶ ናሙናዎችን ለመመርመር እንደሚችል አቶ መንግስቱ ግምታቸው ያለውን አስቀምጠዋል። በዕለቱ የህብረተሰብ ጤና አደጋ ቁጥጥር ማዕከል ህንጻ ተገንብቶ መመረቁን ያመለክቱት አቶ መንግስቱ መንግስታዊና መንግስት ያልሆኑ ተቋማት ማዕከሉን በግብአት በሰው ኃይል በማገዝና የተሻለ አገልግሎት እንዲሰጥ በመደገፍ እንዲተባበሩ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የቀድሞ ከፍተኛ የመንግስትና የገዢው ፓርቲ ባለስልጣን አቶ በረከት ስምኦን ከቀረቡባቸው የሙስና ክሶች በሁለቱ ሌላው የቀድሞ ባለስልጣን አቶ ታደሰ ካሳ ደግሞ በሶስቱ ክሶች ጥፋተኛ ናቸው ሲል የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ውሳኔውን አሳወቀ። አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት ጋር በተያያዘ ከተለያዩ ድርጅቶች ጋር በነበሩ የስራ ውሎች የጥረት ኮርፖሬትን ጥቅም በሚጎዳ መልኩ ተንቀሳቅሰዋል የሚሉ አራት የሙስና ክሶች ቀርቦባቸው ከአንድ ዓመት በላይ ጉዳያቸው በፍርድ ቤት ሲታይ መቆየቱም ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች። ከሙስና ጋር በተያያዘ ከአንድ ዓመት በላይ ጉዳያቸው ሲጠራ የቆየው አቶ በረከት ስምኦን እና አቶ ታደሰ ካሳ በአራት የሙስና ወንጀል ክስ ተመስርቶባቸው ነበር። የተከሰሱባቸው ጉዳዮችም አንደኛ፣ የዳሽን ቢራ አክሲዮን ሽያጭ አግባብ አለመሆን፣ ሁለተኛ፣ የዳሽን ቢራ ከእንግሊዙ ዲቬንቱስ ቢቨርትስ ድርጅት ጋር ባደረገው ስምምነት የታየ የገንዘብ ክለት ሶስተኛ፣ ለዱቬንቱስ ኃላፊነቱ የተወሰነ የንግድ ድርጅት አግባብ ያልሆነ ዋስትና መስጠቱ፣ አራተኛ ደግሞ ዱቬንቱስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አለማስገባቱ ናቸው። በአራቱ ክሶች በተደረገው ማጣራትም አቶ በረከት ስምኦን በአንደኛና ሁለተኛ ክስ ስራን በማያመች አግባብ በመምራት የሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ ዛሬ በዋለው ችሎት አስታውቋል። እንዲሁም አቶ ታደሰ ካሳ በአንደኛ፣ ሁለተኛና አራተኛ ክስ የሕዝብና የጥረት ኮርፖሬትን ሀብት ጥቅም ማስጠበቅ ሲገባቸው ያንን ባለማድረጋቸው በሙስና ጥፋተኛ ተብለዋል። በዚሁ የክስ መዝገብ ሶስተኛ ተከሳሽ የነበሩት አቶ ዳንኤል ግዘው ደግሞ በተከሰሱባቸው ሶስተኛና አራተኛ ክሶች በነፃ እንዲሰናበቱ ችሎቱ ወስኗል። አቶ በረከት ስምኦን፣ አቶ ታደሰ ካሳና አቶ ዳንኤል ግዘው በሶስተኛው ክስ ጥፋተኛ ሆነው ባለመገኘታቸው በነፃ እንዲሰናበቱ ችሎቱ አስቀምጧል። ተከሳሽ ተከሳሾቹ አቃቤ ህግ ባቀረበባቸው የሰውም ሆነ የሰነድ ማስረጃዎች ላይ አሳማኝ ማስረጃ አቅርበው ማስተባበል ባለመቻላቸው ጥፋተኝነታቸው መረጋገጡን ነው ችሎቱ የገለጸው። ተከሳሾቹ የህዝብንና የጥረት ኮርፖሬትን ሀብት በቦርድ ሰብሳቢነትና በዋና ስራ አስፈጻሚነት ሲያስተዳድሩ ህግን መሰረት አድርጎ ባለመስራትና ለራስ ጥቅም ወይም ለሌላ ሰው ጥቅም ለማስገኘት ስራዎችን በማያመቻ አግባብ በመስራት ጉዳት አድርሰዋል ተብሏል። ጥፋተኛ በተባሉባቸው የወንጀል ጉዳዮች ዙሪያ የቅጣት ማቅለያ ሀሳብ ካላቸው ሲሆን የተጠየቁት አቶ በረከት ስምኦን እና አቶ ታደሰ ካሳ ጥፋተኛ አይደለንም የክልሉን ህዝብ ለመጥቀም የሰራን በመሆናችን እራሳችንን እንደ ጥፋተኛ እናይም፣ በመሆኑም የቅጣት ማቅለያ አናቀርብም ሲሉ ለችሎቱ አስረድተዋል። ችሎቱ በመጨረሻ አቃቢ ህግ አቀርባለው ላለው የወንጀል አንቀጾች ማብራሪያ እንዲያቀርቡ ተከሳሾቹ ደግሞ ጥፋተኛ በተባሉባቸው ጉዳዮች ከህግ ባለሙያዎች ጋር ተመካክረው የቅጣት ማቅለያ እንዲያቀርቡ ለመያዝ 28 ቀን 2012 ቀጠሮ በመስጠት የዛሬውን ውሎ አጠናቋል። እስካሁን የነበረው የነበረውንና የቀጣዩን የፍርድ ሂደት በተመለከተ ማብራሪያ እንዲሰጡን የጠየቅናቸው የህግ ባለሙያና ጠበቃ አቶ ጌታቸው ወንድም ተከታዩን ብለዋል። የፍረት ኮርፖሬቲን ጉዳይ በተለየ ሁኔታ ስንመለከት በጣም ሰፊ የክልሉን ብሎም የሀገሪቱን ሀብት የሚያንቀሳቀስ ድርጅት እንደመሆኑ መጠን በዛ ዙሪያ የሚሰሩ የሙስና ወንጀሎች ሰፊና ውስብስብ እንደሚሆኑ ይታወቃል። በጣም በፍጥነት የሄደ የፍርድ ሂደት ነው። ለምሳሌ በሀገራችን ልምድ እንኳን ስንወስደው የደርግ ባለስልጣናት የቀይ ሽብር ወንጀል ምን ያህል የማጣራት ሂደቱ ምያል ዓመት እንደፈጀ እና የፍርድ ሂደቱ ስንት ዓመት እንደፈጀ ምናውቀውም። የቀድሞው የጠቅላይ ሚኒስትር ታምራት ላይ ነው የፍርድ ሂደት በጣም ረዥም አመት ነው የፈጀ። ስለዚህ ጠይቅ ከምርመራ ሂደቱ ጀምሮ እና ተቋጠጠ የሚባል አይደለም። የሁለቱ ከወንጀሉ ጠፍ ስፋትና ከውስብስብነቱ አንጻር ዛሬ የጥፋተኝነት ውሳኔ ተሰጥቷል። ቀጣይ ሂደቶችስ ምንድን ናቸው? ፍርድ ቤቱ የተሳተኞች ውሳኔ ይሰጧል። አሁን ወደ ኋላ የሚመለስ አይደለም። እነሱ ደግሞ ሕዝብን አገልግለናል እንጂ ጥፋት አልሰራንም በሚል ማቅለያ ብለው አቅርበዋል። ይሄ ግን አሁን በክርክሩ ሂደት ላይ የሚጣራ ጉዳይ ነው። በማስረጃ አቃቤ ህግ አስረድቷል። በመከላከያ እነሱን መከላከያ ማስረጃ አቀርበው አሰምተዋል። አሁን አልተከላከላችሁ፣ ጥፋተኛ ናችሁ ተብለዋል። ስለዚህ ወደ ኋላ ተመልሱ አገልግለናል ህዝብን የሚያስብል የጥፋት ማቅለያ የሚባል የለም። ስለዚህ ቀጣዩ የፍርድ ሂደት ምንድን ነው? አቃቤ ህግ አለኝ የሚለውን የቅጣት ማክበጃ ካለ የቅጣት ማክበጃ ያቀርባል። እነሱ የሚቀበለው ከሆነ በቅጣት መመሪያው መሰረት ወደ ቅጣት ነው የሚሄደው። ቅጣት ውሳኔው የቅጣት ውሳኔ ነው የሚተላለፍ። የህግ ባለሙያና ጠበቃ አቶ ጌታቸው ወንድም ስለሰጡ የማብራሪያ አመሰግናለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በህገወጥ አዘዋዋሪዎች የጭነት መኪና ውስጥ ተቆልፎባቸው ከሞት ያመለጡ አስራ አንድ ኢትዮጵያውያን ወደ ሀገራቸው እንዲመለሱ እንደረዳ የዓለም አቀፉ የስደተኞች ጉዳይ ድርጅት አይኦኤም ገለጠ። ስደተኞቹ የተገኙት ሌሎች ከሞት መትረፍ ያልቻሉ ቁጥራቸው የበዛ ህገወጥ መንገደኞች ጋር የተጫኑበት ተሽከርካሪ ማላዊና ሞዛምቢክ ድንበር ላይ ከተገኘ በኋላ ነው። ፍለጋውን የመሩት የኢትዮጵያና የሞዛምቢክ መንግስታት ሲሆኑ ምረት እንቅስቃሴ የሆነው የአፍሪካ ቀንድ የስደተኞች ጥበቃ መልሶ መቀላቀል ድጋፍ አድርጎላቸዋል። ሌሳሽ ላይን ያጠናቀረችውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች። በየአመቱ ድህነትን ለማምለጥ የቆረጡ በሺዎች የሚቆጠሩ ኢትዮጵያውያን ከአፍሪካ ቀንድ ወደ ደቡብ አፍሪካ የሚደረገውን አደገኛ ጉዞ ይቀላቀላሉ። ስደተኞቹ በሰላም ለማሻገር ቃል ለሚገቡላቸው ህገወጥ አዘዋዋሪዎች ከ2500 እስከ 6000 የአሜሪካን ዶላር ይከፍላሉ። ነገር ግን የዓለም አቀፉ ስደተኞች ድርጅት ቃል አቀባይ ፖል ዲለን ይሄ መንገድ ለብዙዎች አስቸጋሪና በእጅግ አስፈሪ ሁኔታዎች የተሞላ ነው ይላሉ። መላውን የአፍሪካ አህጉር ያነቃነቀ አሰቃቂ ሁኔታ ነው። የ64 ኢትዮጵያን አስክሬን የተገኘው መጋቢት 15 የጭነት መኪና ጀርባ ባለ ኮንቴነር ውስጥ ተቆልፎባቸው ቴቴ የምትባል የሞዛምቢክ ከተማ ውስጥ ነው። ከአንድ ወር በኋላ የተረፉት ኢትዮጵያውያን ታምር መሆኑን ይናገራሉ። ዲለን የተረፉት ስደተኞች ህይወታቸውን አስፈሪ አደጋ ላይ ጥሎት የነበረው አጋጣሚ ያሳደረባቸው ተጽዕኖ አሁን መታየት ጀምሯል ይላሉ። ወጣቶቹ ለቀናት በጫካ ውስጥ ሲጓዙ በህገ ወጥ አዘዋዋሪዎቹ የደረሰባቸውን ስቃይ፣ የምግብና የውሃ ክልከላ ያስታውሳሉ። ነገር ግን ከሁሉም የከፋው ለቀናት በኮንቴነር ውስጥ ተቆልፎባቸው የቆዩበት ጊዜ ነው ይላሉ ዲለን ክለውም ስደተኞቹ ሀያ ሰው እንኳን በአግባቡ መያዝ በማይችል ቦታ ውስጥ ሰባ ስምንት ሰዎች እርስ በርስ ተደራርበው ያሳለፉትን ጊዜ ሲገልጹ የሚያሰቅቅ ነው ይላሉ። ስደተኞቹ በሞዛምቢክ ባለሥልጣናት ከተገኙ በኋላ የሞዛምቢክ ስደተኞች አገልግሎት የተረፉትን ቴቴ ወደሚገኝ ሆስፒታል አመጧቸው። በዛም ወጣቶቹ ከውሃ ጥማትና ከነበረባቸው ድካም እንዲያገግሙ ተደረገ። ሞዛምቢክ ኮቪድ-19ን ለመከላከል ባወጣችው መመሪያ መሠረት ተገለው እንዲቀመጡ ተደርጓል። ቴቴ እያሉ ከሞት ከተረፉት መካከል ሶስቱ ማምለጣቸውንና እየተፈለጉ እንደሆነ ዲለን አስረድተዋል። አስራ አስራአንዱ ተራፊዎች ግን ወደ ኢትዮጵያ እንዲመለሱ መደረጋቸውንና ወደ መጡበት የኦሮሚያ እና የደቡብ ክልል አካባቢዎች ይመለሳሉ ብለዋል። አክለውም የሕገወጥ አዘዋዋሪዎቹ ሹፌር መያዙንና ምርመራ እየተደረገበት መሆኑን ገልጸዋል። ወደ ዓለም አቀፍ ዜናዎች እንሸጋገራለን። አድማጮች የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለኮቪድ-19 ተጋልጠው ለህልፈት ሊዳረጉ ስለሚችሉ ሰዎች ብዛት ከዚህ ቀደም የሰጡትን ግምት ከፍ አድርገዋል። በወረርሽኙ ሳቢያ የተጎዳውን የአገሪቱን ኢኮኖሚ ለማንቀሳቀስ ተጨማሪ ድጎማ ለማድረግ ቃል መግባታቸውን በመግለጽ ዘጋቢያችን ክሪስ አነስ ያጠናቀረውን ዘገባ አደነች ፍሳይ ታቀርበዋለች። ፕሬዚደንት ትራምፕ ዩናይትድ ስቴትስ ውስጥ ከ መ እስከ 100 ሺህ የሚሆኑ ሰዎች በኮሮና ቫይረስ በሽታ ሊሞቱ እንደሚችሉ ገምተዋል። ትራምፕ ይህን ያሉት ትላንት ማታ ፎክስ ኒውስ በተባለው የቴሌቪዥን ስርጭት በሰጡት መግለጫ ነው። ባለፈው ሳምንት ግን በኮሮና ቫይረስ ሊሞቱ የሚችሉ ሰዎች ከ60 ሺህ እስከ 70 ሺህ ሊሆኑ እንደሚችሉ ገምተው ነበር። የፌዴራል መንግስት ለአስቸኳይ ጊዜ እርዳታ የመደበውን 3 ቢሊዮን ዶላር እጥፍ ሊያደርገው እንደሚችል ፕሬዚዳንቱ ጠቁመዋል። ይህ እርዳታ እስካሁን ባለው ጊዜ አነስተኛ የንግድ ተቋማትን ለማንቀሳቀስ ለሆስፒታሎች አስፈላጊ መሳሪያዎችን ለማቅረብና ለግብር ከፋዮች ድጎማ ውሏል። ተጨማሪ እርዳታ እንደሚኖርም ትራምፕ ማብሰራቸው አልቀረም። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የብዙሃን መሪ ሚች ምኮነል ምክር ቤቱ ኮቪድ 19ን በሚመለከትና በሌሎች አስቸኳይ ጉዳዮች ላይ ስራዎችን ለመቀጠል ወደ ስራ ይመለሳል ብለዋል። በሀገሪቱ ዙሪያ በወሳኝ ዘርፎች የተሰማሩት አሜሪካውያን ሰራተኞች የባለሙያዎችን ምክር ተከትለው አስፈላጊውን ጥንቃቄ በማድረግ ስራቸውን ቀጥለዋል። ለሀገራቸው በሚያስፈልገው ስራ ላይ ተሰማርተው የማይተኩ ተግባሮችን እያከናወኑ ናቸው ካሉ በኋላ ሙከነል የህግ መወሰኛው ምክር ቤትም ከዛሬ ጀምሮ ወደ ስራው ይመለሳል ሲሉ ባወጡት መግለጫ አስታውቀዋል። የህግ መምሪያ ምክር ቤት መሪዎች ደህንነት በተጠበቀ መልኩ ወደ ስራ ለመመለስ ስለሚቻልበት ጉዳይ በምክር ቤቱ ያሉትን ሐኪሞች ምክር እየጠየቁ መሆናቸው ታውቋል። እስካሁን ባለው ጊዜ ግን ወደ ዋሽንግተን ተመልሰው ስለ መሰብሰብ ጉዳይ ያስታወቁት ነገር የለም። የህግ መምሪያው ምክር ቤት የብዙሃን መሪ ስቴኒ ሆየር የምክር ቤቱን ህንፃ ማጽዳትን በሚመለከትና ሰዎችን ለቫይረሱ ከመጋለጥ ሊያድን ስለሚችለው አሰራር በዝርዝር መታወቅ አለበት ብለዋል። የአካል መራራቁ ጉዳይ ለተወሰነ ጊዜ ሊቀጥል እንደሚችል ሆየር ጠቁመዋል። የህግ መወሰኛው ምክር ቤት የብዙሃኑ መሪ ምኮነል እና የህግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲ በህብረት ባውጡት መግለጫ የትራምፕ አስተዳደር ስለ ኮዲቭ ምርመራ ያቀረበውን ሀሳብ እንደማይቀበሉ አስታውቀዋል። በምክር ቤቶቹ ህንፃ ለሚሠሩት ሰዎች ፈጣን የኮቪድ-19 ምርመራዎች እንዲካሄዱ የትራምፕ አስተዳደር ሀሳብ አቅርቦ ነበር። ምኮነል እና ፔሎሲ ግን በምክር ቤቱ ህንፃ ያሉት ሐኪሞች በሚያደርጉት የምርመራ ስነ ስርዓት እንጸናለን ብለዋል። በሀገራችን የቫይረሱን ምርመራ የማካሄድ ብቃት በሀገር አቀፍ ደረጃ ከፍ ማለቱ እየቀጠለ ነው። ለምርመራ የሚወጡ ጥሪቶች በበለጠ በሚያስፈልጉባቸው በግንባር ቀደምትነት በሚያገለግሉት ተቋማት ላይ ቢውሉ የተሻለ ነው ሲሉ የሁለቱ ምክር ቤቶች መሪዎች የትራምፕ አስተዳደር ያቀረበውን የምርመራ ሀሳብ አልተቀበሉም። በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ብዛት 1.1 ሚሊዮን መድረሱ የሞቱት ደግሞ 68,000 መሆናቸው ታውቋል። ስለሆነም ዩናይትድ ስቴትስ ከዓለም ቀዳሚ ቦታ መያዟ ተገልጿል። በያዝነው ሳምንት የእንቅስቃሴ ገደብን የሚያላሉት ክፍለ ግዛቶች እየተበራከቱ ነው። እስከ ነገ ባለው ጊዜ ከሀገሪቱ አምሳ ክፍለ ግዛቶች ከ30 በላይ የሚሆኑት የማላላት እርምጃ እንደሚወስዱ ተገልጿል። ፕሬዚደንት ትራምፕ ቅድሚያ የሚሰጡትም ለዚህ ነው። የኢኮኖሚ እንቅስቃሴው በመቀዛቀዙ በሚሊዮኖች የሚቆጠሩ ሰዎች ከስራ ተፈናቅለው ስርዓት ሆነዋል። የዋይት ሀውስ ቤተ መንግስት መጀመሪያ ላይ ያወጣው መመሪያ የንግድ ተቋማት ወደ ስራ እንዲመለሱ ከመፈቀዱ በፊት በኮሮና ቫይረስ የተያዙት ሰዎች ብዛት ለተከታታይ ሁለት ሳምንታት መቀነስ አለበት ይላል። እስካሁን ባለው ጊዜ ግን ይህን ያሟላ የዩናይትድ ስቴትስ ክፍለ ግዛት እንደሌለ ተዘግቧል። በዋይት ሃውስ የኮሮና ቫይረስ ግብረ ኃይል መሪ ዶክተር ደቦራ ብርግስ ትላንት በፎክስ ኒውስ ቴሌቪዥን ሲናገሩ ለአሜሪካውያን የሚያስፈልገው ወሳኝ ምክር እጅ መታጠብ፣ መቀጠልና ከቤት አለመውጣት ነው ብለዋል። ምናልባትም እስከ መጪው ጥር ወር ባለው ጊዜ ውስጥ የኮሮና ቫይረስን የሚከላከል ክትባት ሊኖር እንደሚችል ደቦራ ብርግስ ገልጸዋል። ነገር ግን እርግጠኛ ለመሆን እንደማይቻል አስገንዝበዋል።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 ጎረቤቶች ናቸው። ባልደረቦች ናቸው። አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች፣ በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ ቪኦኤ ኒውዝ ዶት ኮም ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮን፣ የኢሜል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችን አብረነን ክቡራትና ክቡራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ለዚህ ክፍል ቀዳሚ በሆነው ሳምንት ነበር ነው የምንጀምረው። አፍሪካ ነክ ርዕሶች የዓለም ሀገሮች በኮሮና ቫይረስ ወረርሽኝ መዛመትና በደቀናቸው ብርቱ ፈተናዎች በተጠመዱበት በአሁኑ ወቅት በምዕራብ አፍሪቃ በጋዜጠኞች ላይ የተነጣጠሩ ጥቃቶች እየተፈጸሙ ነው ሲሉ የፕሬስ ነፃነት ተሟጋቾች አስታወቁ። ስለ ወረርሽኙ መዛመትና ስለ ተያያዥ ጉዳዮች የሚዘግቡ ጋዜጠኞች ድብደባ፣ እስራትና ክስ ይደርስባቸዋል ሲል ዋና ጽሕፈት ቤቱን በጋና ያደረገ አንድ የምዕራብ አፍሪቃ የመገናኛ ብዙሀን ጉዳዮች ላይ ትኩረት የሚያደርግ ተቋም ጠቆመ። የአሜሪካ ድምፅ ዋስቴ ሲኖት ከአክራ ጋና ያደረሰችንን ዘገባ አዳነች ፍሳዬ ለአፍሪቃ ነክ ፕሮግራሟ እንዲህ አቀናብረዋለች። በምዕራብ አፍሪቃ እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት ወዲህ ዲሞክራሲ መልክ እየያዘ ስለመጣ የፕረስ ነጻነት መሻሻል ሲታይበት ቆይቷል። የኮሮና ቫይረስ መዛመት ከተጀመረበት ጊዜ አንስቶ ግን የፕረስ ነጻነት ቡድኖች እንደሚሉት በጋና ናይጄሪያ፣ ሴኔጋል፣ ሲራሊዮንና ሌሎች ሀገሮችም ስለ ቫይረስ የሚዘግቡ ጋዜጠኞች በጸጥታ ይጠቃሉ። የጋዜጠኞች የስራ መሳሪያዎች እንደሚነጠቁና ከአገልግሎት ውጭ እንደሚደረጉ የምዕራብ አፍሪካ የሚዲያ ተቋም ሰራተኛ ሙሄድ ሰይድ ገልጸዋል። ዋንቲን ታክስ ጀርናሊስት ቨሪንግ ፓንሚክ ፖቴንሺያል ንደርማን ሙራል በጋዜጠኞች ላይ በዘፈቀደ የሚፈጸሙት ጥቃቶች የሚዲያ ሰራተኞችን ሞራል ይነካሉ። የኮሮና ቫይረስን መዛመት ለመግታት በሚደረገው ጥረት መገናኛ ብዙሃን የሚኖረውን ወሳኝ አስተዋጽኦ ያሰናክላል። በመገናኛ ብዙሃን ሰራተኞች ላይ የመከበብ ስሜት ያሳድራል። ይህ ማስተማር፣ ለማንቃትና ተገቢ መረጃ ለማቅረብ ሚዲያ የሚኖረውን ሚና ይጎዳል፣ ይላሉ ሙሂድ ሰይድ የምዕራብ አፍሪቃው የሚዲያ ተቋም የመገናኛ ብዙሃን ስለ የተሳሳቱ ወሬዎችን ለማቆም ሲባል ጋዜጠኞች ዘገባዎቻቸውን ከማሳተማቸው በፊት በሚገባ አጣርተውና አስተካክለው እንዲያቀርቡ እንደሚመክር አስታውቋል። ዋናው መሥሪያ ቤቱ ኒውዮርክ ከተማ የሆነው የጋዜጠኞች ተሟጋጅ ኮሚቴው ጆናታን ሮዘን በወረርሽኙ ወቅት በምዕራብ አፍሪቃ በፕረስ ላይ የሚፈጸመውን ጥቃት ሲከታተሉ መቆየታቸውን ጠቁመዋል። መንግስታት በፕረስ ነፃነት ላይ የሚዘምቱት ስለ ኮሮና ቫይረስ የተሳሳተው ወሬ ይነዛል በሚል መሆኑን ሮዘን አስረድተዋል። መንግስታት በአሁኑ ወቅት ኮሮና ቫይረስን አስመልክቶ የተሳሳተ ወሬ እንዳይወጣ ለመገደብ እየሞከሩ ነው። ተጨማሪ ስጋቶችም አሉ። የተሳሳተ ወሬን በወንጀል ደረጃ የሚያስቀምጡት የአስቸኳይ ጊዜ ሕጎችን ሊጠቀሙባቸው ይችላሉ የሚል ስጋት እንዳላቸው ሮዘን ገልጸዋል። ለጋዜጠኞች መብት የሚሟገተው ኮሚቴ በጋና፣ ናይጄሪያ፣ ኒጀር እና ሲራሊዮን ስለ ኮሮና ቫይረስ መዛመት ሲዘግቡ የተያዙ ወይም የታሰሩ ጋዜጠኞች እንዳሉ በምሳሌ መልክ ገልጿል። ያም ሲባል ግን በምዕራብ አፍሪካ አንዳንድ መልካም ነገሮች እንዳሉ በምሳሌ ተጠቅሷል። ለረጅም ጊዜ በስልጣን ላይ በቆዩት ያህያ ጃሜ አገዛዝ ስር ጋምቢያ በፕሬስ ላይ በደል የሚፈጸምባት ሀገር ነበረች። ሸሪፍ ቦጃንግ የተባለ ጋዜጠኛ ከሀገሩ ጋምቢያ ተሰዶ በሴኔጋል ለአስርተ ዓመት ያህል በስደት ለመኖር ተገዶ ነበር። ጃሜ በዓለም አቀፍ ጫና ምክንያት ከሶስት ዓመታት በፊት ከስልጣን ሲወርዱ ቦጃንግ ወደ ሀገሩ ለመመለስ ችሎ የጋምቢያ የፕረስ ማህበር ፕሬዚደንት ለመሆን በቃ። የጋምቢያ የፕረስ ማህበር ስለ ኮቪድ-19 መዘገብን ያካተተ የፕረስ ነፃነትን ለመጠበቅ ከባለስልጣኖች ጋር ሲሰራ መቆየቱ ተገልጿል። አንድ ባለሥልጣን አንድ ለይቶ ማቆያ ማዕከልን ይከታተል በነበረ ጋዜጠኛ ላይ ሲዝቱ፣ የጋዜጠኞቹ ማኅበር ፈጣን ተቃውሞ ማሰማቱን ቦጃን ጠቁመዋል። የሥራ አስኪያጁ ዛቻ ተገቢ ሆኖ አልተሰማንም። በፕረስ ነፃነት ላይ የተቃጣ ጥቃት መሆኑ ግልጽ ነው። ስለ ጉዳዩ ከመንግስት ጋር ከተነጋገርን በኋላ አልተደገመም። ጋዜጠኞች በሰላም ስራቸውን መስራት ቀጠሉ በማለት ቦጃንግ ስለተገኘው ስኬት አብራርተዋል። በያሕያ ጃሜ አገዛዝ ወቅት ሰቆቃ የተፈጸመባቸው በሕገወጥ መንገድ የተያዙ የገቡበት ያልታወቀና የተገደሉም ጋዜጠኞች እንደነበሩ የፕረስ ነፃነት ተሟጋች ቡድኖች መዝግበዋል። አድማጮች፣ የምዕራብ አፍሪቃ ጋዜጠኞች ስለ ኮሮና ቫይረስ መዛመት በሚዘግቡበት ወቅት ስለሚደርስባቸው በደል የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አዳነች ፍስሀዬን ለዝግጅቷ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው ቅንብር ጤና ነው ተከታዩ የኮቪድ-19 በሽታ በሺዎች የሚቆጠሩ ሰዎችን እየቀጠፈ ባለበትና እስካሁንም ፍቱም መድኃኒት ባልተገኘበት በአሁኑ ሰዓት የመከላከያ ክትባቱ ፈጥኖ ተገኝቶ ለእፎይታ የመብቃት ጉጉታ ይለዋል። በመላው ዓለም የሚገኙ የዘርፎ ሊቃውንትም ምርምሮችን ማድረጋቸውን ቀጥለዋል። በዚያው ልክ ሳይንሱን ጠንቅቆ ካለመረዳት የሚመነጩ የተሳሳቱ ክትባትን የሚመለከቱ መላምቶችም በሰፊው ይናፈሳሉ። መሰረት የሌላቸውን መላምቶች ከተጨባጩ ሁኔታዎች ይለዩልን ዘንድ በዩናይት ስቴትስ የበሽታዎች መቆጣጠሪያ ማዕከል ሲዲሲ በከፍተኛ ኃላፊነት የሚያገለግሉትን ዶክተር ኤርሚያስ በላይን ሀብታሙ ስዩም አነጋግሮ ተከታዩን አሰናድተዋል። ኤርሚያስ በላይ ይባላለሁ። እዚህ አሜሪካን ሀገር እናንተ ጆርጂያ የሚገኘው ሰንተርስ ዲዚዝ ኮንትሮል ፕሬቨንሽን እዛ በሀላፊነት ነው የሚሰራው። በህክምናውና ህክምናን በሚመለከት ጥናት ላይ ኮቪድ ናይንቲን ጨምሮ ማለት ነው። በዛ ላይ የመጀመሪያ ጥያቄ ላስቀድም። የኮቪድ አስራ ዘጠኝ መቀስቀስ ከተሰማ በኋላ በመላው ዓለም ላይ የሚገኙ የህክምናው ዓለም ጠበብት ክትባት ለማግኘት እየጣሩ ይገኛሉ። በቅርቡ በሽታውን መመከት የሚችል ክትባት የሚገኝ ይመስሎታል? አዎ ይመስለኛል። በምን ያህል ጊዜ ውስጥ ይገኛል የሚለው ነው እንጂ ጥያቄው፣ ክትባት ይገኛል የሚል ሙሉ ተስፋ አለኝ። ምናልባት ስምንት እስከ አስራ ሁለት ወራት ባለው ጊዜ ውስጥ ለሰዎች ሊደርስ የሚችል ክትባት ይገኛል የሚል ሙሉ ተስፋ አለኝ። ብዙ ጊዜ ክትባትን ቫክሲን ለማግኘት በጣም ብዙ ረጅም ጊዜ ይወስዳል። እስከ አስር ዓመት ድረስ ሊወስድ ይችላል። የኢቦላ ቫይረስን ክትባት እንኳን ብንመለከት አምስት ዓመት ያክል ወስዷል። ወደ ሰው ውስጥ የሚሰጥ ክትባት እስከሚገኝ ድረስ በኮቪድ ናይንቲን ግን እስከ ዛሬ ድረስ ባልታለመ ባልታሰበ ሁኔታ ትልቅ ፍጥነት ብዙ ቦታዎች ይህንን ክትባት ለማግኘት ፓንደሚክ ደረጃ ላይ ደረሰ ስለሆነ ብዙ ሰዎችን የሚያጠቃ ደግሞ በጣም በቀላሉ የሚሰራጭ ስለሆነ እስከ ዛሬ ድረስ ባልታሰበ እና ባልተጠበቀ ሁኔታ ብዙ ብዙ ድርጅቶች የክትባት ስራውን በጣም እያጣደፉት ይገኛሉ። አንዳንድ ተስፋ የሚሰጡ ምልክቶችን ይታያሉ። ዶክተር እርሚያስ እንግዲህ ክትባትን ለማዘጋጀት ቀላል የማይባል ጊዜና ተደራራቢ ሙከራ እንደሚጠይቅ ቀደም አድርገው ጠቅሰውታል። የበለጠ እንዲብራራልን አንድ ክትባት ከጽንሰቱ ጥቅም ላይ እስኪውል ድረስ ማሳለፍ ያለበትን ሂደት እስቲ በወፍ በረር ያስቀኙን። በአጠቃላይ በሁለት በኩል መመልከቱ ጥሩ ይመስለኛል። ክሊኒክል የሚባል ደረጃ ወይም ፌዝ አለው። እንደገና ደግሞ ፕሪ ክሊኒክል የሚባል ፌዝ አለው። ክሊኒክል የሚባለው ቫክሲኑ ተሰርቶ በሰዎች ውስጥ ሙከራ ሲጀመር ማለት ነው። ግን ያ ሙከራ ከመጀመሩ በፊት ፕሪክሊኒክል ፌዝ ላይ ብዙ የሚሰሩ ስራዎች አሉ። ቫይረሱ የትኛው አይነት ክትባት የቫይረሱን ምኑ ቦታ ታርጌት ቢያደርግ ነው ጥሩ ውጤት የሚመጣው የሚለው ፍተሻ ረጅም ጊዜ ይወስዳል። በላበት ውስጥ ማለት ነው። አደን እንደሚወጣ ሰው አድርገህ ብታስበው። አደን ለማደን የሚወጣ ሰው አንድን እንስሳ እንትን ለማለት የቱ ቦታ ጋር አነጣጥር በመታው ነው ይሄ አደኑን ይሳካልኝ ብሎ የሚያነጣጥርበት ቦታ አለ። ቫይረስም እንደዚሁ ነው። ቫይረሱን በክትባት የትኛው ቦታ ጋር ብናጠቃው ነው ቫይረሱን ጨርሰን ማጥፋት የምንችለው የሚለው ጥናት በላብራቶሪ ውስጥ ረጅም ጊዜ ይወስዳል። ያ ከተገኘ በኋላ ቫይረሱን ማጥቂያ ለሚሆን ነገር የሚመረቱ የክትባት ኬሚካሎች አሉ እነሱ ከተመረቱ በኋላ በእንስሳ ላይ መፈተሽ አለባቸው ምክንያቱም ለሰው ጤንነት ጉዳት ያመጣል ያ ኬሚካል የሚለው ነገር አስፈላጊ ነገር ስለሆነ በእንስሳት ላይ መጀመሪያ ይሞከራል እና እንስሳቱ ለምሳሌ በክትባቱ ምክንያት ህይወታቸው ቢያል ይሄ ወደሚቀጥለው ክሊኒክል ወደምንለው ፌዝ ሰዎች ላይ ወደሚደረገው ሙከራ አያልፍም ማለት ነው። እንደገና ወደኋላ ሄደው እንደ አዲስ ፕሮሰስን መጀመሪያ ያስፈልጋል። ክሊኒክል ፌዝ ጋር ከተደረሰ በኋላ እሱ ራሱ ሶስት የተለያዩ ደረጃዎች አሉ። እንስሳውን ጥናት ካለፈ በኋላ ወደ ሰው ላይ ስንመጣ ሙከራ ሱ ሙከራዎች ናቸው ገና ሶስት የተለያዩ ሙከራዎች መደረግ አለ። የመጀመሪያ ሙከራ ለምሳሌ ምን ያህል ዶዝ ነው ይሄ ክትባቱ ለሰው መስፈጠት ያለበት ትክክለኛው የሆነው ዶስ ምንድን ነው? የትኛው ዶስ ነው ለጤንነት ስጋት የማያመጣው ሰዎች ላይ? የሚለውን ያንን በቁጥራቸውን እስባሉ ሰዎች ፈቃደኞች በሆኑ ማለት ነው ያ ጥናት ይደረጋል። የመጀመሪያው ፌዝ ቧን የምንለው ነው። ፌዝ ቱ ላይ ስንመጣ ደግሞ ወደ መቶ የሚቆጠሩ ሰዎች ቢያንስ በእነሱ ላይ አሁንም ፈቃደኞች የሆኑ ይሄ ክትባት በሰውነታቸው ውስጥ ለመከላከያ የሚያመነጨውን አንቲባዲ ወይም ደግሞ ከምካው እያመነጨ ነው ወይ በሰዎች ውስጥ ያንን ሊያመነጭ በሰዎች ውስጥ ይችላሉ የሚለውም በተለያየ ጊዜ ደማቸው እየተወሰደ በእነሱ ሰዎች ላይ ጥናት ይደረጋል። የፌስ ቱ የምንለው ማለት ነው። ከዛ ሦስተኛው ፌስ ፍሪ ነው ዋናው ነው። ይሄ ይህኛው ደግሞ ሰዎችን ተወስተው በሺህ የሚቆጠሩ ሰዎች ነው። በአብዛኛው ሁለት ክፍል ይከፈላሉ። ቫክሲኑ ክትባቱ የሚሰጣቸው እንደገና ክትባቱ ደግሞ የማይሰጣቸው ሰዎች። ክትባቱ የሚሰጣቸው ሰዎች እና የማይሰጣቸው ሰዎች በበሽታው ምን ያህል ተጠቅተዋል የሚለው በደንብ በስፋት ይጠናል። እንግዲህ ክትባት የተቀበሉት ሰዎች በሽታው የሚያጠቃቸው መሆን የለበትም። ለዛ ስለሆነ ክትባቱ የሚሰጠው ያንን ካለፈ ብዙ ክትባቱን ያገኙ ሰዎች በደንብ ክትባቱ ከጠበቃቸው ከበሽታው ይሄ ክትባት ጥሩ ነው ማለት ነው። ምን ያህል ደግሞ ሳይድ ፌክት እንደሚያመጣ እሱም አንድ ላይ አብሮ ይጠናል። ከዛ ወደ ምርት ይኬዳል ማለት ነው ቫክሲኑ ለሰዎች በሚሆንበት ሁኔታ በስፋት እንዲመረቅ ፈቃድ ከመንግስት ባለስልጣናት ፈቃድ ይሰጠዋል ወደዛ ደረጃ ውስጥ ይገባል ማለት ነው። ከክትባት ጋር ተገናኝተው ከሚነሱ ጥያቄዎች አንዱ እዚህ በዩናይትድ ስቴትስ እንደሚሰጠው አይነት የጉንፋን ክትባትን ቀድሞ ከኮቪድ አስራ ዘጠኝ ለማገገም ያግዛሉ ወይ የሚል ጥያቄ ይነሳል። በአጠቃላይ ቀደም ብለው ሰዎች የወሰዷቸው የክትባት አይነቶች የሰውነት መከላከያ ሀቅምን ከመጨመር ኮቪድ-19 ከመመከት ጋር የሚያያዝ ርባና አላቸው ወይ የሚል ጥያቄ አለ። ከዛሬ የሚሰጡ ክትባቶች ከኮቪድ-19 አይከላከሉም። ኮቪድ-19 ቫይረሱ አዲስ ቫይረስ ነው። ከዚህ በፊት በጣም በተስፋፋባቸው ቦታዎች በአውሮፕ፣ በአሜሪካን፣ በእስያን፣ በሌላዎች በመሳሰሉት አካባቢዎች በሰው ዘር ውስጥ እንደዚህ አይነት ቫይረስ ከዚህ በፊት አልነበረም። አዲስ ቫይረስ ነው። ስለዚህ እስከ ዛሬ ያሉ ክትባቶች ከዚህ ከኮቪድ ናይንቲን ቫይረስ አይከላከሉም አይጠብቁም። ሌላ በክትባት ዙሪያ ያሉ አመለካከቶችን ደግሞ እንመርምር። ክትባቶች የጎንዮሽ ጉዳት አላቸው ወይ የሚለው ጉዳይ ይነሳል። አንዳንድ ሰዎች የጤና ችግር ይፈጥርብናል ከሚል ስጋት ቀደም ብሎ ቀርበው ከነበሩ ክትባቶች ይሸሻሉ። ስጋታቸው ምን ያክል እውነት ነው? ይሄ ስጋቱ በእውነታ ላይ ያልተመሰረተ ነው። አሁን ቀደም ብዬ እንደተናገርኩ ማግኘታቸው በፊት በብዙ በብዙ ሙከራ ውስጥ እና በብዙ ፈተና ውስጥ ፍተሻ ውስጥ ያልፋሉ። እንዳልኩት በሰው ውስጥ እንኳን ሶስት የተለያየ ደረጃ ደረጃ ውስጥ ያልፋሉ። ከነዚህ ዋናው ጥናት የሚደረግበት የጎን የሆነ ጉዳቱን ሳይድፌክት ምን ያህል አላቸው የሚል ነው። ከፍተኛ ሳይድፌክት ያለው ቫክሲን ክትባት ለሰዎች እንዲሰጥ ፈቃድ አይሰጠውም። ስለዚህ ፈቃድ ከማግኘቱ በፊት ለምሳሌ ከኤፍዲኤ ፉድ ኤንድ ድራግ አድሚኒስትሬሽን ልዩ ፈቃድ አግኝቶ ለሰው በስፋት እንዲሰጥ ከመደረጉ በፊት በብዙ ብዙ ፍተሻዎች ውስጥ ያልፋልና ይሄ ፈቃድ የተሰጥ ምንም እውነታ ላይ ያልተመሰረተ ፍርሃት ነው። ሰዎች በዚህ አይነት ፍርሃት ውስጥ ቢኖሩ የሚገባ አይመስለኝም። አሁን የኢንፍሉወንዛ ቫክሲን እንድትመለከት፣ እኔ ይሄ ራሴ የኢንፍሉወንዛ ቫክሲን በየዓመቱ ወስዳለሁ። እስከዛሬ ምንም አይነት ስሜት አጋጥሞኝ አያውቅም። አብረውን የሚሰሩ ባልደረቦችም እንደዚሁ ክትባት እንወስዳለን። ልጆቼም አስከትብ ያለው እና በሚያስፈልጋቸው ጊዜ ሁሉ ይከተባሉ። ምንም አይነት እንደሚወራው ጉዳት ያመጣል የሚለው በእውነታ ላይ ያልተመሰረተ ነው። የምርምር ተከናውኖ ስኬታማ ሆኖ ክትባቱ ተገኘ እንበል። ሌላው ስጋት ደግሞ ክትባቱ ከተገኘ በኋላ ወደ ታዳጊ ሀገራት የሚደርስበት ፍጥነት ላይ ነው። መቼ ይደርሳል ተብሎ ይጠበቃል? የሀገራቱ የኢኮኖሚ ሁኔታና ሀገራቱ ያሉበት ደረጃ ክትባቱን ለማግኘትና ክትባቱ እንዲዳረሳቸው እንደ እንቅፋትም እንደ እድልም የሚያገለግልበት ሁኔታ አለ ወይ? ወይስ የክትባቱ ስምሪት የሚጠናበት ዓለም አቀፍ አሰራር አለ ወይ? እሱ በጣም ጥሩ ጥያቄ ነው። የኮቪድ ናይንቲንን በሚመለከት የክትባቱ ዋናው አንተ እንዳልከው ስኬታማ ያለው ክትባት ከተገኘ በኋላ የፓንደሚክ ነገር ስለሆነ ኢንተርናሽናል ድርጅቶች፣ ለምሳሌ የዓለም ጤና ድርጅት ሌሎችም በክትባት ዙሪያ የሚሰሩ እንደዚህ የዓለም ድርጅቶች በቅድሚያ ይሄ ለዓለም በተለያዩ ሀገሮች እንዲዳረስ የሚቻላቸውን ሁሉ የሚያደርጉ ይመስለኛል ምክንያቱም ቅድም እንዳልኩ ይሄ ፓንደሚክ ነው። አንድ ሀገር ውስጥ ብቻ ክትባት አጥፈተ አጥፍተኸው የምትቋቋመው በሽታ አይደለም። ይሄ በሽታ በማንኛውም ቦታ በዓለም ላይ በአንድ ሀገር ውስጥ እስካለ ድረስ ሌላው የዓለም ሕዝብ በነፃነት አርፎ ሊቀመጥ የሚችልበት ሁኔታ አይደለም። ስለዚህ ክትባቱ በተቻለ መጠን ወደ ብዙ ሀገሮች እንዲደርስ የተለያዩ ድርጅቶች ብዙ ጥረት እንደሚያደርጉ ተስፋ አለኝ። አሁንም እንኳን የሕፃናትን ክትባት ብትመለከት በድህነት ውስጥ የሚገኙ ሀገሮች ውስጥ ይሄ ክትባት እንዲዳረስ በተለየ ሁኔታ የሚሰሩ ብዙ ዓለም አቀፍ የሆኑ የጤና ድርጅቶች አሉ እና እነሱ በኮቪድ ናይንቲንም እንደዚሁ አብረው ይሰራሉ የሚል ተስፋና እምነት አለ። ዶክተር ኤርሚያስ በላይ ለሰጡን ማብራሪያ እጅግ በጣም አመሰግናለሁ። በአድማጮች ስም እኔም አመሰግናለሁ። ሀብታሙን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። የሳምንቱን አበይት የስፖርት ዜናዎች በግርማቸው ከበደ የአውሮፓ ታላላቅ የእግር ኳስ ሊጎች በሰኔ ወር ወደ ውድድር ሊመለሱ ይችላሉ ተብሏል። በኮሮና ቫይረስ ወረርሽኝ ምክንያት ከየካቲት 30 2012 ዓ ም ጀምሮ ተቋርጦ ያለውን የእንግሊዝ ፕሪምየር ሊግን ሰኔ 5 ቀን 2012 ዓ ም ለመጀመር ባለፈው አርብ በክለቦቹ ተወካዮችና በሊጉ አስተዳዳሪዎች መካከል ውይይት ተደርጓል። ሆኖም ግልጽ የሆነ ውሳኔ ላይ መድረስ አልተቻለም። ተጫዋቾች፣ የአሰልጣኞችና በጨዋታ ቀን ስታዲየም የሚገኙ ባለሙያዎች ጤንነትን መጠበቅ፣ ጨዋታዎቹ የሚደረጉባቸው ስታዲየሞችና የክለቦቹ ወደ ጨዋታ መመለስ ጉዳዮች ውይይቶች ተደርጎባቸዋል። በስብሰባው የህክምና ባለሙያዎች ጨዋታዎች የኮሮና ቫይረስ ወረርሽኝ ብዙም ባልተዛመተባቸው የእንግሊዝ ከተማዎች በሚገኙ አስር ስታዲየሞች ብቻ ያለ ተመልካች እንዲካሄዱ ምክረ ሀሳብ አቅርበዋል። ከሊጉ ላለመውረድ የሚጫወቱ ክለቦች ግን በሜዳችን የመጫወት ጥቅምን ያስቀራል በሚል አልተቀበሉትም። ምርመራን በሚመለከትም ተጫዋቾች ከሌላው ሕዝብ እና ከጤና ባለሙያዎች ቀድመው እንዲመረመሩ የሊጉ አስተዳዳሪዎች አልፈለጉም። ሊጉ የሚጀመር ከሆነ ተጫዋቾች ቢያንስ በሳምንት ሁለት ጊዜ መመርመር ይኖርባቸዋል። ለዚህ ደግሞ አርባ ሺህ ለምርመራ የሚያስፈልጉ መሳሪያዎችን ሊጉ ገዝቷል። ጨዋታዎቹ በሚደረጉበት ጊዜ አንድ ተጫዋች በኮሮና ቫይረስ ቢያዝ የካቲት ሰላሳ እንደተደረገው ጨዋታዎቹ አይሰረዙም። ኮቪድ-19ን እንደ ህመም ሳይሆን እንደ ጉዳት ተቆጥሮ ተጫዋቹ ከሜዳ ይርቃል። ለ14 ቀናት ተለይቶ ይቆያል። ጨዋታዎቹ ግን ይቀጥላሉ። ይሄን ደግሞ አንዳንድ ተጫዋቾች እኛንና ቤተሰቦቻችንን አደጋ ላይ ይጥላል በሚል ተቃውመውታል። ሊጉና ክለቦች እንዲሁም ተጫዋቾች ከተስማሙ ልምምድ ግንቦት አስር ይጀመራል። ሰኔ አምስት ደግሞ ሊጉ የቀሩትን ዘጠና ሁለት ጨዋታዎች ለማድረግ ይቀጥላል። አሁን የሚጠበቀው ከኮቪድ-19 ህመም ያገገሙት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን በዚህ ሳምንት የሚሰጡትን መግለጫና የመንግስት ውሳኔ ነው። ሊጎ የማይጠናቀቅ ከሆነ ከ700 ሚሊዮን ፓውንድ በላይ ኪሳራ ይጠብቀዋል። በአውሮፓ በቫይረሱ በከፍተኛ ሁኔታ ከተጠቁት አገራት መካከል የመጀመሪያ ደረጃ ላይ የምትገኘው ጣሊያን በግል ስፖርቶች የሚወዳደሩ ስፖርተኞች ከዛሬ ጀምሮ ከቤታቸው ወጥተው በልምምድ ማዕከላት ልምምድ እንዲሰሩ ተፈቅዶላቸዋል። የእግር ኳስ ተጫዋቾች በአንድ ላይ ልምምድ ለመስራት ግን ቢያንስ ሁለት ሳምንት መጠበቅ ይኖርባቸዋል። ሆኖም የጣሊያን ሴሪያ እና የተጫዋቾች ማህበር ውሳኔውን ተቃውመውታል። ምክንያቱም ተጫዋቾች እንደ ሌሎች ስፖርተኞች ከቤታቸው ወጥተው በልምምድ ማዕከላት ርቀታቸውን ጠብቀው እንዲለማመዱ አልተፈቀደላቸውም። ከሁለት ሳምንት በኋላ ወደ ልምምድ ከተመለሱ ግን በሰኔ ወር 2012 ዓ ም ሊጉ በዝግ ስታዲየሞች ሊጀመር ይችላል የሚል ግምት አለ። የተቋረጠው ሊግ የማይቀጥል ከሆነ የጣሊያን ሴሪያ ክለቦች ከ600 ሚሊዮን ዩሮ በላይ ኪሳራ ይጠብቃቸዋል። የጀርመን ቡንደስሊጋ ከጣሊያን ሴሪያና እንግሊዝ ፕሪምየር ሊግ ቀድሞ ሊጀመር ይችላል። በወረርሽኙ ምክንያት ሙሉ ለሙሉ በሚባል መልኩ ተዘግታ የቆየችው ጀርመን ቀስ በቀስ መከፈት ጀምራለች። የተወሰኑ ትምህርት ቤቶችና የንግድ ተቋማትም ስራ ጀምረዋል። እንደ ባየርን ሚዩኒክ አይነት የእግር ኳስ ክለቦቿም የአካላዊ መራራቅ መርህን በመተግበር ልምምድ ከጀመሩ ሰንብተዋል። የጀርመን የስፖርት ሚኒስቴርም ሊጉ በያዝነው ወር እንዲጀመር ድጋፉን ሰጥቷል። በአፍሪካ ደግሞ የአፍሪካ እግር ኳስ ኮንፌዴሬሽን የሀገራት ሊጎች እንዴት እንደሚጠናቀቁ አሳውቁኝ ባለው መሰረት ሀገራት እስከ ነገ ድረስ ያሳውቃሉ። የኢትዮጵያ እግር ኳስ ፌዴሬሽንና ሊግ ኩባንያም በተቋረጡት ውድድሮች ዙሪያ የደረሱበትን ውሳኔ ነገ ያሳውቃሉ ተብሎ ይጠበቃል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ ፊርማቸውን፣ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን አሁን የትግርኛው ስርጭት ይቀጥላል በእኔ በኩል ሰላም ደህና ሁኑ Yo te la mi asca, por lo que te Nu uitați